ቆዳዬን ያሳክከኛል። በተለይ ደግሞ ለስላሳ በሆኑ የሰውነት ክፍሎቼ እንደ እጆቼ ጣቶች መካከል፣ ክንዴ ላይና ከጉልበቴ በስተጀርባ መታጠፊያው ላይ ቀያይ ሆኖ ያሳክከኛል። በእግሮቼ ታችኛው ክፍል ላይም ይህ አለ። በሚገባ መተኛ ትንኳ እስኪያቅተኝ ድረስ ያሳክከኛል። በጣም አስጨንቆኛል። ምን ማድረግ እንዳለብኝ እንጃ። ሰላም ደህና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምናመሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ውስጥ በነፍሳት ወይም በትንኞች ስንነከስ ስለሚገጥመን የቆዳ በሽታ ወይም ሕመም እናያለን። ከባለፈው ሳምንት የቀጠለውን የኢየሱስን የተራራው ትምህርት ቀጣይ ክፍልም አብረን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜው አብረናችሁ ነን። እናንተም አድማጮቻችን እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ እየጋበዝ ናችሁ። እግዚአብሔር ጊዜውን እንዲባርክልን በቅድሚያ አብረን እንጸልይ። ሕያውና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን በኢየሱስ ስም እናመሰግንሃለን። ስለዚህ ጊዜና ሰዓት ክብር ሁሉ ላንተ ይሁን። አቤቱ እግዚአብሔር ሆይ ይህንን ጊዜ እንድትባርክልን፣ እንድታስተምረን፣ እንድትመክረን በቃልህ እግዚአብሔር ሆይ ወደ ልባችን እንድትገባ በጌታ በኢየሱስ ስም እንለምንሃለን። ስለ ሁሉ እናመሰግናለን። በጌታ በኢየሱስ ስም አሜን። ላይ ያዳመጣችኋት ሴት ያጋጠማትን ችግር አስተውላችኋል? ቀላል የሚመስል ነገር ግን እጅግ የሚረብሽ ችግር ነው። ታዲያ ምን ማድረግ ነው መፍትሄው? አብረን እንቆይ። ነፍሳት በመነከስ የሚመጣ የቆዳ በሽታ በሁሉም ዓለም ያለ ነገር ነው። ዋናው ምልክቱ ማሳከክ ነው። ደግሞ ማሳከኩ የሚበረታው ማታ ማታ ነው። የሚነክሱንን ነፍሳት ማስወገድ ካልቻለን ማሳከኩ እየቀጠለ ይሄዳል። በእርግጥ የሚያሳክኩ ሌሎች ምክንያቶችም ሊኖሩ ይችላሉ። ነገር ግን እጆች፣ ክፍት ክንዶች እግሮችና ከጉልበታችን ጀርባ ነፍሳት ለመንደፍ የሚመርጧቸው ቦታዎች ናቸው። ከነዚህ በተጨማሪ በአንገትና ማጅራት አካባቢም ይናከሳሉ። ከንክሻው የተነሳ የሚፈጠሩት ቀያይ ነገሮች ስናካቸው የበለጠ ወደ መድማትና መቁሰል ሊያመሩ ይችላሉ። ታዲያ እንዴት ነው መከላከል የምንችለው? የሚለውን እኔ ዋናው በተቻለ መጠን ነፍሳቶቹን ማስወገድ ሲሆን ሌላው የተለያዩ ለዚህ ተብሎ የተዘጋጁ ቅባቶች ስላሉ ሐኪምን አማክሮ እነዚህን መጠቀም ተገቢ ይሆናል። ሳምንት ኢየሱስ ያስተማራቸውን እየተነጋገርን ነበር። ዛሬም ከዚያ የቀጠለውን ክፍል አብረን እናያለን። ለእግዚአብሔር የምናደርገውን ነገር ሰዎች እንዲያውቁልን ወይም እንዲያዩን ብለን የምናደርግ ከሆነ ከእግዚአብሔር ዘንድ አንዳች ዋጋ አናገኝም። ለምሳሌ ለተራበ ሰው ስናበላ ማብላታችን እንዲታወቅልን ጥረት ማድረግ የለብንም። ልክ ግብዝ የሆኑ ሰዎች እንደሚያደርጉት ማድረግ የለብንም። ግብዝ የሆኑ ሰዎች ራሳቸውን ያሞግሳሉ። እነርሱ ላደረጉት ነገር እዚያው ክፍያቸውን ተቀብለዋል። እኛ ግን የተቸገረውን ሰው ስንረዳ እኛ እናውቃለን፣ የሰማዩ አባታችን ያውቃል፣ ይህ ይበቃል። የቅርብ ጓደኛችን እንኳ ሊያውቅ አይገባውም። ስለዚህ በሰማይ ያለው አባታችን በስውር አይቶ በግልጥ ይከፍለናል። እስኪ ማቴዎስ ወንጌል ምዕራፍ ስድስት ከቁጥር አንድ እስከ አራት ያለውን አብረን እናንብብ ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፤ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ፣ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሠራውን ግራህ አትወቅ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። አዎ፣ ይህ ሁል ጊዜ ከምናስበው ለየት ያለ ሊሆን ይችላል። ምክንያቱም ሰው መወደስ ይወዳል። ለዚህ ነው ሰዎች ለሰዎች መልካም ሲያደርጉ በአደባባይ ሰው እንዲያየላቸው የሚፈልጉት። ኢየሱስ እየተናገረ ያለው እኛ ስናደርግ እግዚአብሔርን በሚያከብር መልኩ ማድረግ እንዳለብን ነው። እርሱ ይሰማል፣ ደግሞም ያያል። ሌሎችን ለማስደሰት ሳይሆን ማለት ነው። በተከታዩ መዝሙር ቆይታ አድርገን ወደሚከተለው እንለፍ። ሌላው ስትጸልዩ እንደ ግብዞች አትሁኑ የሚለው ነው። ግብዞች ሲጸልዩ ድምጻቸውን ከፍ አድርገው መንገደኛ ሁሉ እንዲሰማቸው አድርገው ነው። ይህ ትክክል አይደለም። ሌላ ሰው ሊሰማን ወደማይችልበት ስፍራ ሄደን ወደ አምላካችን ወደ እግዚአብሔር መጸለይ ነው ያለብን። እግዚአብሔር አምላካችን ደግሞ የምናደርገውን ያያል፣ የምንጸልየውንም ይሰማናል። በስውር የነገርነውን የሚሰማ ጌታ በግልጥ ይከፍለናል። እግዚአብሔር ተሰውረን ባለንበት ቤታችን ወይም ማንኛውም ስፍራ እኛን በግል ያዳምጠናል። ከዚህ ቀጥሎም ኢየሱስ ስለ ገንዘብ ፍቅር አስተማረ። ለሁለት ጌቶች መገዛት አትችሉም፣ ለአንዱ የሚገዛ ሌላውን ይጠላል። ለእግዚአብሔርና ለገንዘብ መገዛት አትችሉም ነው ያለው። አዎ ለሁለት ለተለያዩ ጌቶች አንድ አገልጋይ መገዛት አይችልም ልገዛም ካለ ምን ማድረግ እንዳለበት እንኳ አያውቅም። ስለዚህ ምን ጊዜም የጌታ ፍቅር ወይም የገንዘብ ፍቅር ይቀድማል እንጂ ሁለቱም ባንድ ላይ መሆን አይችሉም። ኢየሱስ ይህንን ሲያብራራው ምድራዊ ሀብትን አታከማችሁ፣ ሊጠፋ ይችላል፣ ብል ሊበላው፣ ወይም ደግሞ ሌቦች ሊሰርቁት ይችላሉ። በሰማይ ግን ብታከማችሁ ሌባ የለም። እንዲሁም ልባችሁ በዚያ እንዲሆን ያደርጋል ብሏል። ከዚህ ቀጥሎ ኢየሱስ ያለውን በቀጥታ ከቃሉ ላንብብ። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 33። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፤ አይዘሩም፣ አያጭዱም፣ በጎተራም አይከቱም፤ የሰማዩ አባታችሁም ይመግባቸዋል እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለ ምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ፣ ሰለሞንስ እንኳ በክብሩ ሁሉ ከእነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውንም ነገም ወደ እቶን የሚጣለውን የሜዳን ሣር እንዲህ የሚያለብሰው ከሆነ እናንተ እምነት የጐደላችሁ፣ እናንተንማ ይልቁን እንዴት? እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይህም ሁሉ ይጨመርላችኋል ይላል። ስለዚህ እግዚአብሔር ቅድሚያ ለእርሱ መንግስት እንድንሰጥ ይፈልጋል። እግዚአብሔር እንስሳትን እንኳን የሚመግብ የምድርን ቡቃዮች እንኳን የሚያስውብ አምላክ ነው። ለእኛ ለልጆቹ ደግሞ አንድ ልጁን በመስጠት ያለውን ሁሉ ፍቅሩን ገልጾልናል። ስለዚህ በምድር ለሚያስፈልገን ነገሮች ሁሉ ደግሞ እግዚአብሔር የሚያስፈልገንን ነገሮች ሁሉ ይሰጠናል። ስለዚህ ለእግዚአብሔር መንግሥት ቅድሚያ ልንሰጥ ይገባናል። we I እስኪ እነዚህን የጌታችንን የኢየሱስ ክርስቶስን ቃሎች ስሙ። በማቴዎስ ወንጌል ምዕራፍ ሰባት ከቁጥር ሀያ አራት እስከ ሀያ ዘጠኝ ድረስ። ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሠራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት ገፋው፤ በአለት ላይም ስለ ተመሠረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ፣ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና ይላል ጌታ ኢየሱስ። ይህንን የተናገረው የተራራው ስብከት በሚባለው ንግግሩ ነው ስለ ህይወት መሰረት ነው የተናገረው። የህይወትን ስዕል እየሳለልን ነው። በእርግጥ እርሱ ሐሳባዊ አልነበረም፣ እውነተኛ ነበረ። ሁለት ቤቶች አሉ። ሁለቱም ጎርፍ መጣ መታቸው። የመታው ሁለቱንም ነው። ህይወት እንደዚህ ነው። ጎርፍ እስከሚመጣበት ቅጽበት ድረስ ሁለቱም ቤቶች አንድ ናቸው። ሁለቱም ተመሳሳይ ይመስላሉ። ነገር ግን ጎርፍ መጥቶ ሲመታቸው አንደኛው ቤት በሚገርም ሁኔታ በጎርፍ ሲመታ ሌላኛው ግን ጸንቶ ቆመ። ልዩነቱ የተመሰረቱበት ነው። አንዱ በአሸዋ ሌላው ግን በዓለት ላይ ነው። በአሸዋ ላይ የተመሰረተው ወደቀ፣ በዓለት ላይ የተመሰረተው ግን ጸንቶ ቆመ። ስኮት ፒክ የሚባል አሜሪካዊ ጸሐፊ መንገድ አልባ መንገዶች ወይም ዘሮድ ለስትራቨልድ በተሰኘው መጽሐፉ የፊት ገጾች ላይ እንዲህ ብሎ ጽፏል ህይወት፣ አስቸጋሪ ናት ብሎ ጽፏል። ከነዚህ የመጀመሪያ ንግግሮቹ የተነሳ ብዙ ሰዎች መጽሐፉን ያነቡታል። ምክንያቱም ይህ ሁሉንም ሰው የሚነካ ስለሆነ፣ በእርግጥ ህይወት አስቸጋሪ ናት። ይህ ደራሲ የሚከተሉትን ጥያቄዎች ይጠይቃል። ህይወት አልጋ በአልጋ ናት የሚለውን ሐሳብ ከየት ነው ያመጣ ነው ይላል። ህይወት ከባድ ነው፣ ጎርፍ፣ ማዕበል አለበት። ኢየሱስም በቃሉ ያለን ይህንኑ ነው። እያንዳንዱ ቤት ጎርፍ ይመጣበታል። ማንም ሰው ጎርፍ እንዳይመጣ የማድረግ ብቃት የለውም። ብዙ ሰዎች በህይወታቸው ማዕበል ሲመጣባቸው ለምን መጣ፣ ምን ነው ባልመጣብኝ ይላሉ። እንዲህ አይነቱ ማዕበል ባይመጣባቸው ህይወት ጥሩ እንደሚሆንላቸው ይናገራሉ። አብዛኛዎቹ አማኞች ጌታን ሲከተሉ ጌታ ማንኛውም ማዕበል ወደ ህይወታቸው እንዳይመጣ የሚከለክልላቸው አድርገው ያስባሉ። ነገር ግን ኢየሱስ እንደዚያ አላለም። እያንዳንዱ ሰው ማዕበል አለበት። ለዚህ ነው ኢየሱስ ወደ እውነት የሚመራው መንገድ ጠባብና መንገዱም አስቸጋሪ እንደሆነ የተናገረው። እስኪ ቃሉን አብረን እናንብበው ማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ በጠበበው ደጅ ግቡ። ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና፣ ወደ እርሱም የሚገቡ ብዙዎች ናቸው ወደ ሕይወት የሚወስደው ደጅ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው ይላል። በዚህ እያየን ባለነው ኢየሱስ በሰጠው ምሳሌ የሚከተለውም ብሏል፣ ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል ብሏል። ኢየሱስ ያስተማረውን በተግባር ደግሞ እንዲያልፉበት ደቀ መዛሙርቱን ሲያደርግ በማቴዎስ ወንጌል ምዕራፍ ስምንት ላይ እናያለን። እናንብበው። ማቴዎስ ወንጌል ምዕራፍ 8 ቁጥር 23 ጀምሮ። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪ ደፍናት ድረስ በባህር ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ? አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅም ጸጥታ ሆነ ይላል። ይህንን ቃል ሳነበው የሚገርመኝ አንድ ነገር አለ። እዚህ ስፍራ ላይ የነበረው ማዕበል በጣም ከፍተኛ ነው። ሲጀመር ከፍተኛ ማዕበል፣ ሲያልቅ ደግሞ ከፍተኛ ጸጥታ ነው የሆነው። በዚህ ውስጥ ኢየሱስ የጠየቀው ትልቅ ጥያቄ አለ። ስለምን እምነት የላችሁም የሚል። እንዴት ነው እምነታቸው ከማዕበሉ ጋር የተዛመደው? ኢየሱስ እምነታቸውን እያነጸ ነበር። እናስተውል። ሕይወት በማዕበል ወይም በጎርፍ የተሞላች ናት። ከዚህ መሸሽ ወይም ወደ ማዕበል ያለ መግባት የምንችልበት መንገድ የለም። ምክንያቱም በማዕበል ውስጥ ካላለፍን እምነታችን ፈጽሞ አያድግም። ልናስተውል የሚገባን ግን ማዕበሉ እንዳይጥለን መሰረታችን አለቱ ኢየሱስ መሆኑን ማረጋገጥ ብቻ ነው። ማዕበሉ መምጣቱ አይቀሬ ነው። ልዩነቱ ግን መሰረታችን ነው። ማዕበሉ ይወስደናል ወይስ ተምረንበት እምነታችን ታንጾ እናልፍበታለን? ይህንን ማጤን ተገቢ ነው። ውድ እህቴ ሆይ አሁን እየመታሽ ያለ ማዕበል ይኖር ይሆን? ኡፍ ህይወት ፈተና ነው፣ ይጎዳል ብለሽ ታስቢ ይሆን? ወይም ደግሞ በመጣብሽ ማዕበል ተመትተሽ ወድቀሽ ይሆን? አዎ፣ አሁን እንደገና ተነስተሽ ህይወትን በክርስቶስ ላይ መመስረት ትችያለሽ። በአለቱ ላይ መቆም ትችያለሽ። እምነትሽን በኢየሱስ ላይ አድርጊ። ኢየሱስን ይህንን ማዕበል የሚሻገረው ባንተ ነው ብለሽ እመኙ። በእርግጥ ውጤቱ ከዚህ በፊት ከሆነው የተለየ ነው የሚሆነው። ለምን ልብሽ ለጌታ ጌታ ሰጥተሽ ይህንን ታላቅ በረከት አሁን አትቀበይም? እስኪ ከእኔ ጋር ይህንን ጸሎት አብረን እንጸልይ። እግዚአብሔር ሆይ ወደ አንተ መጥቻለሁ። ኢየሱስን እንደ ሕይወቴ አዳኝና ጌታ አድርጌ እቀበላለሁ። የልቤን በሮች ከፍቼ እንድትገባ እጋብዛለሁ። ከኃጢአቴ ሁሉ አንጻኝ። በሕይወቴ ውስጥ ከሚያጋጥመኝ ማንኛውም ማዕበል መጽናናትና ማለፍ እንድችል ኢየሱስ አንተ የሕይወቴ መሰረት ሁንልኝ። ደግሞ ማንኛውም ማዕበል ጸጥ የማድረግ ኃይል ስላለ አመሰግናለሁ። በሕይወት ማዕበል ውስጥ እርዳኝ፣ ጸንቼ አንተ የምታመጣውን ጸጥታ በእምነት መጠባበቅ እንድችል እርዳኝ። አሜን። ይላችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ። The the, I am gonna i it.